ሐማስ ሐማስ መሪ ኢስማኤል ሀኔ ቴሄራን ውስጥ ተገድለዋል። ሐማስ መሪው ኢስማኤል ሃኔ እስራኤል ኢራን ዋና ከተማ ቴሄራን ውስጥ ባደረሰችው ጥቃት እንደተገደሉ አስታውቋል። ሀኔ ወደ ቴሄራን የተጓዙት በአዲሱ የኢራን ፕሬዚደንት በዓለ ሲመት ላይ ለመገኘት እንደነበረ ቡድኑ አስታውቋል። ቆንጅታዬ በቪኦኤ እንዲሁም በሮይተርስ የተጠናቀሩ ዘገባዎችን አጣምራ ተከታዩን አሰናድታለች። ግድያው የተፈጸመው ሊነጋጋ ሲል እንደሆነ የኢራን ሃይማኖታዊ መሪ አያቶላ አሊ ሀሚኒ ተናግረዋል። ይሁን እንጂ ስለ ግድያው ዝርዝር አኳኋን ለጊዜው የተሰማ ነገር የለም። ሀማስ ዛሬ በቴሌግራም ገጹ ባወጣው መግለጫ ኢስማኤል ሀኒዬ ቴህራን በሚገኝ መኖሪያ ቤት መገደላቸውን አመልክቷል። ከሐማሱ መሪ ጠባቂዎች መካከል አንዱ መገደሉን የጠቀሰው የኢራን አብዮታዊ ዘብ ጦር በበኩሉ በጥቃቱ ዙሪያ ምርመራ ተጀምረዋል ብሏል። አያቶላ ካሜኒ በመንግስታዊ ድረገጻቸው ባወጡት መግለጫ እስራኤል ለሚከተላት ብርቱ ቅጣት ትዘጋጅ ብለዋል። ሀኒዬ የምንወዳቸው የሀገራችን እንግዳ ነበሩ፣ በመሆኑም መበቀል ግዴታችን ነው ሲሉም አስከትለው ተናግረዋል። ከእስራኤል በኩል ስለ ሀኒዬ መገደል ወዲያውኑ የተሰጠ አስተያየት የለም። የሐማስ ታጣቂ ክንፍ ኢዚዲን አልቃሳም ብርጌድ በመሪው ላይ ለተፈጸመው ግድያ እንደሚበቀል አስታውቆ ግድያው በመካከለኛው ምስራቅ ከባድ መዘዝ ያስከትላል ብሏል። ሀኒዬ የተገደሉት በኢራን የሚደገፈው ሐማስ ደቡባዊ እስራኤል ውስጥ ጥቃት አድርሶ 1200 ሰዎችን ከገደለና ወደ 250 የሚጠጉ ሰዎችን ጠልፎ ከወሰደ ከአስር ወራት ገደማ በኋላ መሆኑ ነው። ሐማስ ላደረሰው ጥቃት አጸፋ እስራኤል ጋዛ ላይ በከፈተችው ወታደራዊ ዘመቻ ከ39400 በላይ ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር ታጣቂዎችንና ሲቪሎችን ለይቶ ያሰፈረ ባልሆነ አሃዙ አመልክቷል። ኢስማኤል ሃኒዬ የሐማስ የፖለቲካ ቢሮ ኃላፊ የሆኑት እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም ሲሆን በ2019 ጋዛን ለቀው በስደት ካታር ውስጥ ይቀመጡ እንደነበረ ተዘግበዋል። ካታር፣ ግብጽና ዩናይትድ ስቴትስ እስራኤል ና ሐማስ የተኩስ አቁም ስምምነት ላይ እንዲደርሱ ለወራት ጥረት ሲያደርጉ የቆዩ ሲሆን የዛሬው ክስተት ሂደቱ ላይ ከባድ ጥያቄዎችን እንዲነሱ የሚያደርግ ነው ተብሏል። የካታር ጠቅላይ ሚኒስትር ሼክ ሞሐመድ ቢን አብደራህማን በኤክስ ገጻቸው ባሰፈሩት ቃል ድርድር እየተካሄደ ሳለ የፖለቲካ ግድያዎች መፈጸማቸው፣ የጋዛን ሲቪሎች ኢላማ ያደረጉ ጥቃቶችን መቀጠላቸው አንደኛው ተደራዳሪ ወገን ሌላኛውን እየገደለ እንዴት ነው ሽምግልናችን የሚሳካው ብለን እንድንጠይቅ ያደርገናል ብለዋል። ሰላም ቁርጠኛ አጋሮችን ይፈልጋል። በዓለም አቀፍ ደረጃ ስለ ሰው ሕይወት ደንታቢስነት ትን የሚቃወም አቋምም ይሻል ሲሉ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ዛሬ ሲንጋፖር ውስጥ በሰጡት ቃል ልላችሁ የምችለው ነገር ቢኖር የተኩስ አቁም ስምምነቱን አስፈላጊነት የሚሰርዝ ምንም ነገር እንደማይኖር ነው ማለታቸው ተጠቅሰዋል። ማናቸውም ድንገት በዚያ ላይ ምን አንደምታ እንደሚያስከትል በግምት አልናገርም። ነገር ግን ተኩስ አቁም እንዲቋጠር የምናደርገውን ጥረት ልንቀጥልበት ግድ የሚለን ጉዳይ መሆኑን አውቃለሁ። ለዚያም ለ በለት መስራታችንን እንቀጥላለን ሲሉ አክለዋል። ቴህራን ውስጥ ጥቃቱን ያደረሰችው እስራኤል ለመሆኗ ማረጋገጫ መስጠት ይችሉ እንደሆነ ለዩናይትድ ስቴትስ የሚያሳወቀችው ነገር ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በበኩላቸው በሱ ላይ የምላችው ነገር የለም ሲሉ መልስ መስጠታቸው ተዘግቧል። በእስራኤል እና ሊባኖስ ድንበር ላይ ያለው ሁኔታ አሳሳቢነቱ እንደቀጠለ መሆኑን የተናገሩት ኦስተን ከእስራኤል የመከላከያ ሚኒስትር ዮአፍ ጋላንትና ከሌሎችም አካባቢው ላይ ካሉ ዋና ዋና መሪዎች ጋር መነጋገራችንን እንቀጥላለን ሲሉ አክለው ሁኔታው በክልሉ ወደ ተስፋፋ ግጭት እንዳያመራ የተቻለንን ሁሉ እናደርጋለን ማለታቸው ተጠቅሷል። የኢራን ፕሬዚደንት ማሱድ ፔዜሽኪያን በኤክስ ገጻቸው ባወጡት መግለጫ ሀገራቸው ክብሯን፣ ሉዓላዊነቷንና ኩራቷን እንደምታስከብር ተናግረው እስራኤል በፈጸመችው የፈሪ ስራ እንድትቆጭ እናደርጋለን ሲሉ ጽፈዋል። የፍልስጤም ፕሬዚደንት ማህሙድ አባስ በበኩላቸው በጽህፈት ቤታቸው በኩል በወጣ መግለጫ የሃኒየን መገደል ግጭቱን የሚያባብስ የፈሪ አድራጎት ሲሉ ጠርተውታል። ቱርክ አሳፋሪ ግድያ ብለዋለች። ሩሲያም የሐማሱን መሪ እስማኤል ሃኒየን መገደል ተቀባይነት የሌለው የፖለቲካ ግድያ በማለት አውግዛዋለች። የጋዛ ጦርነት ከተቀሰቀሰ ወዲህ ባለም አቀፍ የዲፕሎማሲ መድረኮች ቡድናቸውን ተወክለው በሚያደርጓቸው ኃይለኛ ንግግር ምስክሮች የሚታወቁት ኢስማኤል ሃኒዬ ጋዛ ውስጥ ሶስት ወንዶች ልጆቻቸው በእስራኤል የአየር ጥቃት ተገድለዋል። ሃኒዬ ሲናገሩ ኃይለኛ ይሁኑ እንጂ ብዙ ዲፕሎማቶች ጋዛ ውስጥ ካሉት አክራሪ ከሆኑት የሀማስ መሪዎች ጋር ሲነጻጸሩ ለዘብ ያሉ አድርገው የሚመለከቷቸው መሆኑን ሮይተርስ ዘግቧል። መቀመጫቸውን ቱርክና ካታር መዲና ዶሃ ላይ በማድረግ ከጋዛ ሰርጥ መውጣት መግባት የሚከለክለው ገደብ ሳያገኛቸው የተኩስ አቁሙ ተደራዳሪ የሆነው ለመካፈል ም ሆነ የቡድናቸው አጋር ከሆነችው ከኢራን ጋር ለመገናኘት አስችሏቸው ነበር። ይህ በእንዲህ እንዳለ ትናንት ማክሰኞ እስራኤል ቤይሩት ውስጥ ባደረሰችው የአየር ጥቃት ከፍተኛ የሂዝቦላ ተዋጊዎች አዛዥ የሆኑትን ፎአድ ሽኩርን ገድላለች። እስራኤል በምትቆጣጠረው በጎላን ኮረብቶች አካባቢ ሜዳ ላይ ይጫወቱ በነበሩ 12 ህጻናትና ታዳጊዎች ላይ ባለፈው ሳምንት መጨረሻ በተፈጸመው ግድያ ፎአድ ሹኩርን ተጠያቂ አድርጋለች። ሄዝቦላ በእስራኤል የአየር ጥቃት ከተመታው ህንጻ ፍርስራሽ ውስጥ የከፍተኛ መሪውን የፎአድ ሹኩርን አስከሬን ለማግኘት ፍለጋ ላይ መሆኑን አስታውቋል።